The Voice of America. ሸገር ፓርክ ወይም መናፈሻ የሀገረ ኢትዮጵያ ኩሩ ታሪክን የሚዘክር ማዕከል እንደሆነ ተነገረ። ለሀገሪቱ ምጣኔ ሀብት ማንሰራራትም ትልቅ ድርሻ ይኖረዋል ተብሏል። ይህ ፓርክና ሌሎች የተሳኩ ታላላቅ ስራዎች ተባብሮ መስራት ያለውን ትልቅ ፋይዳ የሚያሳይ ነው ሲሉ የሀገሪቱ ፕሬዚዳንት ሀሳባቸውን አጋርተዋል። መለስካቸው አመሀ ዝርዝር አለው። ለአዲስ አበባና ለኢትዮጵያ ሕዝብ የአዲስ ዘመን ስጦታ ሆኖ የቀረበው ሸገር ፓርክ ዛሬ ሲመረቅ የሀገሪቱ ፕሬዚዳንት ሳህለ ወርቅ ዘውዴ ባደረጉት ንግግር ኢትዮጵያውያን የሚኮሩባትና የአፍሪካን ፖለቲካዊ መዲና የሆነችው አዲስ አበባ ይህን የመሰለ የሕዝብ መዝናኛ ስታገኝ ስሟም ደረጃዋም ከፍ እንደሚል አመልክተዋል። ከዚያም አልፎ ይህ ፓርክና ሌሎች ተመሳሳይ ግንባታዎች የሰመረ ፍጻሜ ሲያገኙ ክንውኖቹ ለኢትዮጵያውያን የሚያስተላልፉት መልእክት ከዚያም ከፍ ያለና የረቀቀ ነው ሲሉ ፕሬዚዳንቷ አመላክተዋል። የህዝብ መዝናኛ ቦታዎች የሏትም ተብላ የምትታማዋ ከተማችን አዲስ አበባን በሌላ ከፍታ ላይ የሚያስቀምጣትም ይሆናል። ይህና የተገነቡት ሌሎች ፓርኮች የከተማችንን ብሎም የሀገራችንን ገጽታ በመለወጥም ሆነ ተባብሮ መስራት ሊያስገኝ የሚችለውን ድንቅ ውጤት ሁነኛ አብነት ነው። ተስማምተንና ተግባብተን ያለንን አቅም አሰባስበን በጋራ ፍላጎታችን ላይ ስንዘምት ምን ማድረግ እንደምንችል ያው ምስክር ነው። የምርካቱ ስነ ስርዓት የተካሄደበት ስፍራ የወንድማማችነት አደባባይ ተብሏል። ይህ አደባባይ በተለምዶ ፊት በር ተብሎ ከሚታወቀው ታላቁ ቤተ መንግሥት ካረፈበት ጉብታ ደረት ላይ የሚገኝ ስፍራ ነው። ቀድሞ ይህን ስፍራና አካባቢ ለሚያውቅ ሰው ዛሬ ያለበትን ሁኔታና መልክ ሲያስተውል በእርግጥ የሰው ልጅ ምድርን እንዲህ ሊያስውባት ይችላል የሚል ጥያቄ ራሱን ሳይመታው አይቀርም። በኢትዮጵያ የቻይና አምባሳደር ታንጂየንም እዚህ አደባባይ ላይ ቆመው በእጅጉ መደነቃቸውን ሲያሸሽጉ እንዲህ ነበር ያሉት at the Friendship Square to celebrate the near completion of its construction. How about this square? Do you like it? I believe we all like it. You, me, the Prime Minister, Deputy Prime Minister, the President, everyone here. ይህ አደባባይ እንዴት ነው? ወደዳችሁት? ሁላችንም እንደምንወደው አምናለሁ። እናንተ፣ እኔና ጠቅላይ ሚኒስትሩ የወንድማማችነት አደባባይ ወቅታዊ የአዲሱ ዓመት አምሃ ወይም ስጦታ ነው። የአዲስ አበባ አዲሱ መለያ መልኳ ይሆናል። የወንድማማችነት አደባባይ በእውነቱ ውብ ነው። ብዙ ትልልቅ ገጽታዎች አሉት። አንደኛ የዚችን ታላቅ አገር የኢትዮጵያን ስልጣኔ ባህላዊ ብዝሃነትና አንድነት ያንጸባርቃል። 48 ሜትር ርዝመት ካለው በተለያዩ ቅርጻ ቅርጾች ከተዋበው ግድግዳ በእጽዋት ቅርጽ እስከታነጸው የዲስኩር መድረክ ድረስ ተዋህዶ በተሰሩት የሰው ልጆች የጉዞ መግለጫ መንገዶች በሚታየው ጥበባዊ ትዕይንት የወንድማማችነት አደባባይ የብሔረ ኢትዮጵያን ኩሩ ታሪክ የሚተርክ መዘክር ይመስላል። የሥራውን ስፋትና አስቸጋሪነቱን መገመት ይቻል ይሆናል። ይሁንና በትክክል የሚያውቁት እጃቸውንና አእምሯቸውን በሥራ ላይ ያኖሩ ናቸው። ምስክርነታቸውን በአደባባይ ከሰጡት መካከል በኢትዮጵያ የቻይና ኤምባሲ የኢኮኖሚ ቆንስላ ሊዩ ዩ ሥራው በእጅጉ ፈታኝም አስደሳችም እንደነበረ ተናግረዋል። በሕይወት ዘመናቸው ሰርቸዋለሁ ከሚሉትም ትልቁ እንደሆነ አልሸሸጉም። ፕሬዚዳንት ሳህለወርቅ ዘውዴ የራሳቸውን ተመክሮና በሥራና በሐሳብ ለደከሙትም ልባዊ ምስጋናቸውን ለግሰዋል። ይህንን ፓርክ ለመጀመሪያና ከዛሬ በፊት ለመጨረሻ ጊዜ ያየሁት ጥቂት ወራት በፊት ነበር። ይሁንና እውነት ለመናገር ስራው ተጠናቅቆ በዚህ አጭር ጊዜ ለምረቅ አይደርሳል የሚል ምንም ግምት አልነበርም። ሌት ተቀን ቢሰራም እንኳን በአንድ ቀን ውስጥ ያለው 24 ሰዓት ስለሆነና 25ኛ ሰዓት ስለማይሰጠን አይደርስም የምለው ድምዳሜ ላይ ደርሼ ነበር። ይሁንና እነሆ ዛሬ እዚህ እንገኛለን። ክቡር ጠቅላይ ሚኒስትር ይህንን ታላቅ እቅድና ህልም ይዘው ከስር ከስሩ ተከታትለው ይኸው ተመስክሮልናል፣ አመራር ሰጥተውበት ለዚህ ለማብቃት ለአዲስ አበባና ለሀገራችን የአዲስ አመት ስጦታ እንዲሆን በማድረጉ በሁላችንም ስም አድናቆቴንና ልባዊ ምስጋናዬን ለመግለጽ ነበር። ሸገር መናፈሻ እንጦጦና አንድነት ፓርክ እንዲሁም አምባሳደር ታንጂያ እንዳሉት ከሆነ ዘመናትን ያስቆጠረው የኢትዮጵያ ስልጣኔ ማዕከላት ቱሪዝምን ለማልማት ትልቅ ሚና አላቸው። ኢትዮጵያ በድሕረ ኮቪድ-19 በብዙ ቱሪስቶች ከሚጎበኙት የዓለም አገሮች አንዷ ልትሆን ትችላለች ትሆናለችም ብለዋል። በዚህ ምርቃት መርሃ ግብር ላይ ጠቅላይ ሚኒስትር አብይ አህመድ ለቻይና አምባሳደር ታንጂየንና ለኢኮኖሚ ቆንስላዋ ሊዩ ዩ እንዲሁም ለኢትዮጵያውያን ባለሙያዎች የምስጋናና የመታሰቢያ ስጦታዎች አበርክተዋል። በሥነ ሥርዓቱ ላይ የሪፐብሊካን ጋርድ የኮማንዶና የአየር ወለድ አባላት ወታደራዊ ትርኢት አሳይተዋል። መለስካቸው አመሀ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ